jirtan ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለእስር የበቃችበትን ሎሚ ተራተራን ጨምሮ በሕዝብ ዘንድ ተወዳጅነት ባተረፉላት ወይ ፍቅር ዓይን የተፈጠረውና ትዳር ጥሩ ነው የሚሉትን በመሳሰሉ የሙዚቃ ስራዎቿ ትታወቃለች። ከጥቂት ቀናት በፊት ከዚያ ዓለም በሞት የተለየችው አንጋፋ ድምፃዊትና ሁለገብ የመድረክ ሰው ጠለላ ከበደ አምሳ ሰባት መጨረሻ ለአምሳ ስምንት መግቢያ ላይ ነው ለመጀመሪያ ጊዜ ቀዳማዊ ኃይለ ሥላሴ ቲያትር መድረክ ላይ ወጥቼ የተጫወትኩት። ከዛ ጊዜ ጀምሮ ቅርበት ነው የማውቃት። በፍጹም ሰው ሲጠቃት አትወድ። አንድ የማይሆን ነገር ሲያጋጥና ፊትለፊት ነው የምትጋፈጥ። ገና ከአፍላ ዘመናቸው አንስቶ ከጠለላ ጋር አብረው ከሰሩ ወዳጆቿ አንዱ አንጋፋው ድምፃዊና የመድረክ ሰው መልካሙ ተበጀ ነው። የጠለላን ሕይወትና ስራ በምንዘከርበት ይመለሳል። ሌሎች ሁለት ታዋቂ እንስት የቀድሞ የሙያ አጋሮቿንም ጋብዘናል። በሰው ብዛት የተጣበቡ የተፈናቃዮች መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን በአንድ በኩል ከቀያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአዕምሮ ጤና ህውከቶች ደግሞ በሌላው ጎራ ይዘን በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሃብ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከየመስኩ ባለሙያዎች ጋር የተካሄደ ውይይትም ይዘናል። ንጉሤ አክሊሉም በአዲስ አበባው መስኮች ሰዓቱን ጠብቆ ብቅ ሲል ከአንድ መቶ ሀምሳ ዓመታት በላይ ያስቆጠሩና በነገሥታት መካከል ይከናወኑ የነበሩ የደብዳቤ ልውውጦች ዙሪያ የተጀመረ ቅንብር ይዞ ይቀርባል። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልኝ የተከበራችሁ አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በሱዳንና በኢትዮጵያ ድንበር ላይ ትናንት ተፈጥሮ ነበር ባሉት ግጭት ብዙ ወታደሮቻቸው መገደላቸውን የሱዳን ጦር ባለስልጣናት መናገራቸውን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ግጭቱ የተከሰተው በሁለቱም ሀገሮች የይገባኛል ጥያቄ ባለበት አልፋሻቅ አካባቢ መሆኑም ተገልጿል። ለምን እንደሆነ በሚነገርለትና ኢትዮጵያውያን አርሶ አደሮች በሚያርሱበት አካባቢ ውጊያው የተነሳው የሱዳን ጦር እንደሚለው ከኢትዮጵያ መንግስት ሰራዊት ጋር ግንኙነት ያላቸው የሚሏቸው የታጠቁ ቡድኖችና ሚሊሺያ ኃይሎች ተኩስ በመክፈታቸው መሆኑንም የዜና ወኪሉ ጠቁመዋል። የሱዳን ጦር ባወጣው መግለጫ አልፋሻቃ ላይ ሰብል ለመጠበቅ የተሰማሩት ኃይሎቻችን ገበሬዎቹን ለማዋከብና አዝመራውን ለማበላሸት በፈለጉ የኢትዮጵያ ጦር ኃይሎችና ሚሊሻ ጥቃት ተከፍቶባቸዋል ብሏል። የኢትዮጵያን መንግስት ምላሽ ለመስማት ባለስልጣናቱን ማግኘት አለመቻሉን ኤኤፍፒ አክሎ ዘግቧል። የሱዳን ወታደሮች ጥቃቱን መመከታቸውን በኢትዮጵያዊው ወገን ላይ ከባድ የሕይወትና የትጥቅ ጉዳት ማድረሳቸውን የሱዳን ጦር ያወጣው መግለጫ ተናግሮ ከሱዳን ወገንም በቁጥር ያልገለጻቸው ቁጥራቸው የበዛ ወታደሮች መገደላቸውን አመልክቷል። ምዕራብ ኒጀር ውስጥ በፈረንሳይ ወታደሮችና በተቃዋሚዎች መካከል ትናንት በተነሳ ግጭት ቢያንስ ሁለት ሰው መገደሉንና ዐሥራ ስምንት ሰው መጎዳቱን ሮይተርስ ዘግቧል። ግጭቱ የተፈጠረው ከቡርኪና ፋሶ ተነስተው ወደ ኒጀር ያቋረጡ የፈረንሳይ ወታደሮችን ኒጀሪያውያኑ ለማስቆም መንገድ በዘጉበት ወቅት መሆኑን የኒጀር መንግስት ገልጿል። የፈረንሳይ ወታደሮች እስላማዊ ታጣቂዎች እያደረሱ ነው የሚባለውን ጥቃትና ሁከት ማርገብ አልቻሉም በሚል ቡርኪና ፋሶ ውስጥም ለአንድ ሳምንት ያህል ሰልፎች ሲደረጉባቸው እንደነበር ተዘግቧል። ከአልቃይዳና ከእስላማዊ መንግስት ጋር ያበሩ ታጣቂዎችን ለመከላከል በሚል በአካባቢው ቅኝ ግዛቶቿ በነበሩ ሀገሮች ውስጥ ፈረንሳይ በብዙ ሺህ የሚቆጠሩ ወታደሮችን ያሰማራች ሲሆን ተቃውሞው ከዕለት ወደ ዕለት እያደገ መምጣቱም ይነገራል። የዛሬ ሳምንትም እንዲሁ ከአይቮሪኮስ ተነስቶ ወደ ማሊ እንቀሳቀስ የነበረውን የፈረንሳይ ጦር በመቶዎች የሚቆጠሩ ተቃዋሚዎች ካያ የምትባለው የቡርኪናቤ ከተማ ላይ መንገድ ዘግተው አቁመውት እንደነበር ተዘግቧል። ትናንት ማለዳ ላይ ቡርኪና ፋሶን ለቆ ኒጀር የገባው ጦር ከድንበሩ 30 ኪሎ ሜትር ላይ ከደረሰበት እገታ ለመውጣት ኃይል ለመጠቀም መገደዱን የገለጸው የኒጀር የአገር ግዛት ሚኒስቴር ከቆሰሉት አሥራ ስምንት ሰዎች መካከል የአሥራ አንዱ ጉዳት የበረታ መሆኑን አመልክቷል። በሰው ላይ የደረሰውን ጉዳት ማረጋገጥም ሆነ ማስተባበል እንደማይችሉ ለሮይተርስ የገለጹት የፈረንሳይ ጦር ቃል አቀባይ ኮሎኔል ፓስካል ኤያኔ ወታደሮቻቸው ለውድመትና ተሽከርካሪዎቻቸውን ለመያዝ የሞከሩ ተቃዋሚዎችን ለመበተን የማስጠንቀቂያ ተኩስ መክፈታቸውን ተናግረዋል። ከግጭቱ በኋላ ጦሩ ጉዞውን ወደ ዋና ከተማይቱ ኒያሜ መቀጠሉን ኮሎኔል ኤያኔ አክለው ገልጸዋል። ከደቡብ አፍሪካ ተነስተው ዛሬ ሆላንድ የገቡ 13 ሰዎች አዲሱ ኦሚክሮን ኮሮና ቫይረስ እንደተገኘባቸው የሀገሪቱ የጤና ባለሥልጣናት አስታውቀዋል። እነዚህ መንገደኞች ከትናንት በስቲያ አምስተርዳም ሲገቡ ምርመራ ተደርጎላቸው አዲሱ ዝርያ ከተገኘባቸው ስድሳ አንድ ሰዎች ገኙ እንደነበረም ባለሥልጣናቱ ተናግረዋል። አውስትራሊያም ሲድኒ የገቡ ሁለት መንገደኞች ኦሚክሮን እንደተገኘባቸው ዛሬ አስታውቃለች። ደቡብ አፍሪካ ውስጥ የተከሰተው ይህ አዲስ የኮሮና ቫይረስ ዝርያ ኮቪድ-19 ፈጥኖ እንዲያገረሽና እንዲያንሰራራ እያደረገው መሆኑም ተገልጿል። ከደቡባዊ አፍሪካ ሀገሮች ከኔዘርላንድስና ከአውስትራሊያ ውጪ ኦሚክሮን እስራኤል፣ ሆን ኮንግና በብዙ የአውሮፓ ሀገሮች ውስጥ መታየቱም ተዘግቧል። ይህ አዲስ ዝርያ ባቀጣጠለው የበረታ ስጋት ምክንያት ዩናይትድ ስቴትስ፣ ካናዳ፣ ብራዚል፣ የአውሮፓ ሕብረት ሀገሮች ከደቡባዊ አፍሪካ በሚነሱ መንገደኞች ላይ የጉዞ እገዳዎችን እንዲጥሉ አስገድዷቸዋል። እነዚህ እገዳዎች ያለ አግባብ የተጣደፉ ናቸው የሚል ምላሽ የሰጠው የደቡብ አፍሪካ መንግስት፣ በንግዱና በምጣኔ ሀብት ላይ ሊያሳድር የሚችለው ተጽዕኖ እንደሚኖርም አሳስበዋል። ኦሚክሮን አሜሪካ ገብቶ ከሆነ እምብዛም እንደማይደንቃቸው የፕሬዚደንት ባይደን የጤና ጉዳዮች ከፍተኛ አማካሪ አንቶኒ ፋውቺ ተናግረዋል። ፋውቺ ከኤቢሲ የዜና አውታር ዚስ ዊክ ፕሮግራም ጋር ዛሬ ባደረጉት ቃለ ምልልስ ኦሚክሮን ከሌሎቹ ዝርያዎች ሁሉ የበለጠ ተጋቢና ፈጥኖ ሊሰራጭ የሚችል መሆኑን ጠቁመዋል። የበረታ የህመም ሁኔታ ስለ መፍጠር አለመፍጠሩ ግን ገና አለመረጋገጡን ባለሥልጣናቱ አመልክተዋል። የእንግሊዝ መተላለፊያን ወይም እንግሊሽ ቻነልን በታንኳ የሚያቋርጡ ፍልሰተኞችን እንቅስቃሴ ማቆም በሚቻልበት ሁኔታ ላይ የአውሮፓ ሚኒስትሮች ዛሬ ፈረንሳይዋ ካሌ ከተማ ላይ እየመከሩ ናቸው። ይሁን እንጂ ባለፈው ሳምንት ተነስቷል በተባለው ውዝግብ ወይም አለመግባባት ምክንያት የብሪታንያ ባለሥልጣናት በውይይቱ ላይ ሳይሳተፉ ቀርተዋል ታንኳዎችንና ጀልባዎችን እያቀረቡ ሰዎችን በጠባቡ የውሃ መተላለፊያ ያሸጋግራሉ የተባሉ በወንብድና አድራጎት ላይ የተሰማሩ ያሏቸውን ቡድኖች ለማስቆም ሰሜናዊቷ የፈረንሳይ የወደብ ከተማ ላይ እየመከሩ ያሉት የፈረንሳይ የጀርመን የኔዘርላንድስ የቤልጂክ የኢሚግሬሽን ባለሥልጣናት ናቸው የዛሬው የካሌ ስብሰባ የተጠራው ባለፈው ረቡዕ ሀያ ሰባት ፍልሰተኞች ከፈረንሳይ ወደ እንግሊዝ ለመሸጋገር ሲሞክሩ እጅግ በቀዘቀዘው የክረምት አየር ምክንያት ታንኳቸው አየር በመጨረሷ መሞታቸውን ተከትሎ ነው። አደጋውን ተከትሎ ባልተለመደ ሁኔታ የግል ትችት በእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ላይ የሰነዘሩት የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ጠቅላይ ሚኒስትሩ ለጉዳዩ ትኩረት አልሰጡም ወይም ንዝህላል ሆነዋል ብለዋል። ሁኔታው በሁለቱ ሀገሮች መካከል እንዲሁም የተቀዛቀዘ እንደሆነ በሚነገርበት ግንኙነት ላይ ተጨማሪ ውሃ እንዳፈሰሰበት እየተሰማ ነው። ከለንደን የተሰማ ምላሽ እስካሁን የለም። ፈረንሳይ ባለፈው የአውሮፓ ዓመት በሁለት ሺህ ሀያ አመተ ምህረት ማለት ነው ሰማንያ ሺህ ጥገኛነት ጠያቄዎችን መቀበሏና እንግሊዝ ያስተናገደችው ሀያ ሰባት ሺህ መሆኑን አጃንስ ፍራንስ ፕሬስ ዘግቧል። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ጥልን እንደምናመሻችው ክቡራትና ክቡራን አድማጮቻችን፣ ከዛሬ እሁድ ህዳር 19 2014 ዓ ም ልዩ ልዩ ክንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከብደንን አሁን የራዲዮ መጽሔት ይጀምራል። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። የራስ ድርሻ የጥበብን ጥዋ ጠልቶ ጠጥቶ ከንቱ ነው ቢለኝም ከኔ ቀድሞ አይቶ በሁሉም ውስጥ አልፎ ኑሮን ተመልክቶ መጥተመዋለሁ የዓለምን ከንቱነት ራሴ ኳትኜ እስከ ዓለም ዳርቻ ከልቴ ባዝኜ፣ ራሴ አየዋለሁ ራሴ ኖርና እሰላሰፋለሁ እንደ ራሴ አታያይ ወይ እርኩስ ወይ ቅዱስ ወይም ሁለቱንም እርኩስም ቅዱስም ብዬ ገልጸዋለሁ። እንዲህ ተረጉመው የገዛ ሕይወቴን እንዲህ ተመትነው ግላዊ መንፈቴን ለማን ተወዋለሁ። ህዳር ሁለት የራስ ድርሻ በተሰኘችውና የሳምንቷ ምርጥ ባደረግናት የአዲስ አበባ ዩኒቨርሲቲው መምህር ገጣሚ ዶክተር ተሻገር ሽፈራው በገዛ አንደበቱ ባነበበልን ግጥም ዝግጅታችንን ጀምረናል። አድማጮች፣ ቀዳሚው ቅንብር በመግቢያችን ያስተዋወቅነው ነው። ቀያቸውን ለቀው የተበተኑ ብዙ መቶ ሺዎች ፊት የተደቀነውን መልከ ብዙ ፈተናና ድርብርብ የጤና እውቀት ይመለከታል። በሰው ብዛት የተጣበቡ የተፈናቃይ መጠለያዎችን ጨምሮ ሰዎች በብዛት ተፋፍገው ለመኖር በተገደዱባቸው ስፍራዎች የሚታዩ የጤና ችግሮችን በአንድ በኩል ጥያቄያቸው ለመፈናቀል የተገደዱ ወገኖችን ሊገጥሙ የሚችሉ የአእምሮ ጤና ሁከቶችን ደግሞ በሌላው ጎራ ይዘን በተለይ በኢትዮጵያ ባለው ግጭት ሳቢያ ለጠና ረሃብ ብርቱ መከራና እንግልት የተዳረጉ ሰዎችን አስመልክቶ ከመስኩ ባለሙያዎች ጋር የተካሄደ ውይይት ነው። እንግዶቻችን ተላላፊ በሽታዎችን ለሚመለከቱ ጭብጦች የቨርጂኒያው ኮመንዌልዝ ዩኒቨርሲቲ የኤፒዴሞሎጂ ትምህርት ክፍል ሊቀመንበርና መምህር ፕሮፌሰር ጥላሁን አደራ ለአእምሮ ጤና ሁከቶች የሚዳርጉትን ሁኔታዎች ደግሞ እዚህ ዩናይትድ ስቴትስ በሚገኘው ቦሮ የአንጎልና የነርቭ ሕክምና ምርመራ ጥናት ተቋም የአእምሮና የነርቭ ሐኪምና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። በተለይ በመፍትሄ አማራጮቹና በመከላከሉ ረገድ ይበልጥ ትኩረት የሚያደርገውን ውይይታቸውንም ቀደም ባሉት ምጥን ዝግጅቶቻችን የተነሱ የበሽታ አይነቶች ምንነት በመጠኑ በማስታወስ ይንደረደራሉ። አሉላ ነው ያወያያቸው። ፕሮፌሰር ዮናስ እንዳለገዳ፣ ፕሮፌሰር ጥላሁን አደራ እንግዶቼ በቅድሚያ ለጊዜያቸው አመሰግናለሁ። አመሰግናለሁ። እኔም እንደዚህ ባሉ ቀደም ሲል በተናጠል ነበር ከሁለታቸውም ጋር ተከታታይ ቃለምልሶች ያደረግነው። በተለይ በኢትዮጵያ አሁን ባለው ሁኔታ በጣም ከፍተኛ ቁጥር ያለው ህዝብ እየተፈናቀለ ባለበት ተገደው ከቀያቸው የሚበተኑ ወይም የሚፈናቀሉ ሰዎች ተፋፍገው የሚኖሩበት ሁኔታ ሲከሰት የሚፈጠሩ ወይም የሚቀሰቀሱ የበሽታ አይነቶችን ነበር የተመለከትነው። በሂደቱም የሚፈጠረውን ከተላላፊ በሽታዎች ባሻገር በአእምሮ ጤና ላይ የሚደርሱ ችግሮችን ተመልክተናል። በየተራ ከሁለታችሁም ጋር ዛሬ እንግዲህ ይበልጡን ከግለሰቦች ራሳቸው ተጎጂዎቹ አንስቶ በአቅራቢያቸው ያሉ እነሱን ሊረዱ የሚሞክሩ የቤተሰብ አባላት፣ የማህበረሰብ በጎ አድራጊዎች እንዲሁም ተቋማትና ለዚህ እርዳታ የሚሰለፉ ሁሉ የዕለት ተዕለት ከፍተኛ ችግር ያለበት የሚበላ የሚጠጣ ንጹሃ የሚቸገሩበት ሁኔታ መኖሩን እናውቃለን። በተጓዳኝ ግን የጤና ሁኔታን ከግምት ያስገባ ውይይት ነው እና በዛ መልኩ እንግዲህ ሊደረጉ የሚችሉ ከነባራዊ ሁኔታ ጋር የሚዛመዱ ጉዳዮችን እናነሳለን። እስኪ በቅድሚያ ግን የእናንተን እይታ ቀደም ሲል ይህን ፕሮግራም የመከታተል እድል ለሌላቸውም ጭምር ፕሮፌሰር ጥላሁን ከርሶ ልጀምር። በተለይ ተላላፊ በሽታዎችን በተመለከተ እንዲህ ባለው ጊዜ ውስጥ ባጭሩ ለማስታወስ ያህል የትኞቹ የበሽታ አይነቶች ናቸው በእጅጉ አሳሳቢዎቹ እንዲህ ባለው ጊዜ ውስጥ? አመሰግናለሁ አሉላ። እነዚህ የጠቀስካቸው ተላላፊ በሽታዎች ወይም ደግሞ ተላላፊ ያልሆኑ በሽታዎች በሰዎች ላይ በተለይም ደግሞ በተፈናቀሉ ሰዎች ላይ የሚከሰቱት እነሱ ከመከሰታቸው በፊት የሚመጡ ነገሮች አሉ። እነዛ ነገሮች ናቸው ወደ በሽታ የሚዳርጉት ተፈናቃይ ሕዝብ። ተፈናቃይ በምንልበት ጊዜ አንድ በስርዓቱ ተተክሎ የነበረ ዛፍ ሲፈነቀል፣ ቦታው ሲወጣ ማለት ነው፣ ወይም ሲነቀል፣ ተፈነቀለ ተነቀለ ይላል። ያንን ዛፍ ወስዶ ሌላ ቦታ እንደገና እንዲጸድቅ ማድረግ ቀላል ስራ እንዳልሆነ ነው ይሄም አንድ ሰው ከቀየው ከቤቱ ከኖረበት ከሚያውቀው ቦታ ተነቅሎ ወደ ሌላ ቦታ በሚሄድበት ጊዜ እዚያ ቦታ ስር ሰዶ እንደገና አብቦ ለመቆየት ለማደግና ለመራባት እዚያ በጣም ከባድ እንደሚሆን ይሄ ግልጽ የሆነ ነገር ነው። እና ይሄንን ወደዛ እንዲፈናቀል ከሚያደርጉት ነገሮች አንደኛው ያው አርምድ ኮንፍሊክት የሚባለው ወይም ደግሞ በጦር መሳሪያ የታገዘ ግጭት ነው። ይሄንን የሚያመጣው ብዙ ጊዜ ይሄንን በምንልበት ጊዜ በጦርነቱ የሚሞቱትን ሰዎች ብቻ እናስባለን። በጦርነት የሚሞቱት ሰዎች እንዳሉ ሆነው አካለ ስንኩል የሚሆኑት እንዳሉ ሆኖ ከዛ በተከታታይ የሚያስከትሉ ችግሮች እንዳሉ ነው። ሰው ሲፈናቀል ያ መፈናቀሉ የሚያመጣው ችግር አንደኛ የምግብ እጥረት አለ። የምግብ አለማግኘትም አለ። የሚላስ የሚቀመስ አለመገኘት፣ ሁለተኛ ንጹህ የሆነ ውሃ አቅርቦት መቸገር፣ ሶስተኛ የመጠለያ ሸልተር የምንለው እንደዚህ እነሱ እነሱ ሌላ ደግሞ በተጨማሪ ደግሞ የክትባት አቅርቦት ማነስ። የክትባት አቅርቦት ባነሰ ቁጥር የበሽታ ብዛት ደግሞ በጣም እየጨመረ ይሄዳል። እና ሌላው ደግሞ የሕክምና አገልግሎት እጦት ወይም መቀነስ እነዚህ እነዚህ የሚያመጡት ነውጦች አሉ። እነዛ ነውጦች መኮሰስ ማለት ይሄ ማልኒትሪሽን የሚያመጣው ረሃብ ችግር፣ ቸነፈር የሚያስከትለው እነዚህ በሙሉ ሲደራረቡ፣ አሁን እነዚህ ተላላፊ የምንላቸውን በሽታዎች የሚያመጡ ይሆናሉ። እነዚህ በሽታዎች የተለያዩ ናቸው። አንደኛ እነዚህ የተለያዩ በትኩሳት መልክ የሚመጡ የወባ በሽታ በልጆች ላይ የማኮሰስ ወይም ደግሞ ማጫጫት ልጆችን የሚያመጣ ከምግብ ማነስ የተነሳ ይህም ደግሞ በልጆች ላይ ብቻ ሳይሆን በአዋቂዎችም ላይ ይታያል። የተቅማጥ በሽታዎች የትንፋሽ አፐር ረስፐተሪ ኢንፌክሽን የምንላቸው በሽታዎች እነዚህ እነዚህን የመሳሰሉ ሌሎችም ችግሮች ያስከትላሉ በተለይም ደግሞ በአእምሮ በኩል የሚመጡትን ፕሮፌሰር ዮናስ እነሱን ደግሞ ይዳሰሳቸዋል እርሱ በዚህ ሙያ የተካነ ስለሆነ መልካም ፕሮፌሰር ዮናስ ቀደም ሲል ፕሮፌሰር ጥላሁን እንዳሉት በቀጥታ የአእምሮ ጤናን የሚመለከቱትን ደግሞ መልከት እናደርግ። ምን አይነት የአእምሮ ጤና መታወቅ ችግሮች ናቸው? እንዲህ ባለ እንደ ኢትዮጵያ ባለው ግጭት ውስጥ የተስተዋለው አንዳንዶች ከአንድ ቀዬ ወይም ከአንድ ቦታ ብቻ አይደለም፣ ቀድሞ ተፈናቅለው ከተጠለሉበትም እንደገና የመፈናቀል እድል የገጠማቸው አሉ። ሁለት ሶስት የተፈናቀሉ አሉ። የሚቀጥለው በሰላም መቆየት የሚችሉበት ስለመሆኑ እርግጠኛ ባለ ሁኔታ ውስጥ የሚኖሩ አሉ። እንዲህ ባለ ተደራራቢ ሁኔታ ህይወቱን ያጣ ሰው ከመካከላቸው የሚያውቁት ሊኖር ይችላል። እድሜልክ ያፈሩትን ንብረት በትነው ነው የሚሄዱት። ምንም ይሁን ምን ያለቻቸውን ነገር አጥተው ነው የሚሄዱት እና እነኚህ ሁሉ ተደራራቢ ችግሮች ሲከሰቱ እንዴት ነው የሰው ልጅ የሚቋቋመው የሚል ጥያቄም ያስነሳል። ነገር ግን የትኞቹ የአእምሮ ጤና ሁከቶች ናቸው እንደው ጎልተው የሚታዩት እንዲህ ባለው ሁኔታ ፕሮፌሰር ይናዝ ፕሮፌሰር ጥላሁን ቅድም ያለው ይሄ መፈናቀል የሚለው ቃል ጥሩ ቃል ነው። ምክንያቱም ሁኔታው ድንገተኛነት ያሳያል ማለት ነው። ወታደራዊ ግጭት፣ በተለይ ይሄ በአሁኑ ጊዜ ኢትዮጵያ ውስጥ ያለ ወታደራዊ ግጭት እስከ በፈረንጆቹ አቆጣጠር ህዳር ህዳር ሶስት ሁለት ሺህ ሀያ ጆች እንግዲህ በእኛ ወደ ጥቅምት 2013 ድረስ እስከዛች ቀን ድረስ ሁሉ ሰው ኑሮውን ይኖር ነበር። ስራም ሄደው ስራ ይሄዳል፣ ቤተሰብም ኑሮውን ይሄዳል። እና በድንገት ነው የተለወጠው። ስለዚህ ይሄ ድንገተኛ ከጊዜ አንጻር ታይም ቨሪየብል፣ አንድ ወታደራዊ ግጭት አንድን ግለሰብ ላይ ድንገተኛ ለውጥ ሲያመጣ ጊዜ አይሰጠውም ለማለት ነው። ለመለማመድ አጀስትመንት ፌዝ፣ ነገሩን ቀስ እያለ ለመለማመድ ጊዜ ስላልነበረ ያ ቅጽበታዊ ነገር አእምሮ ላይ ተጽዕኖ ያመጣል። አንድ ይሄ ነው። ሁለተኛ ድሮ፣ ከዚህ በፊት ለእንደዚህ አይነት የተጋለጠ ሰው የዛሬ ሀያ ዓመት፣ ሰላሳ ዓመት፣ አስር ዓመት፣ አምስት ዓመት በፊት የተጋለጠ ሰው እንደገና በተመሳሳይ ግጭት ውስጥ በተለይ ሲቪል የሆነ ሰዎች ያልተዘጋጁ። ወታደር ምናልባት ይዘጋጃል፣ ትሬኒንግ ያደርጋል፣ ሁሌ ይዘጋጃል። በተለይ ይሄ ሲቪሉ ግን ከዚህ በፊት ያልጠበቀው ነገር ነው። ከዚህ በአጋጣሚ ለእንደዚህ አይነት ተመሳሳይ ችግር ተጋልጦ ከነበረ ያንን ሪኬንድል ተመልሶ እንደገና ሊለኩ ሰው ረመጡን ፍሙን ከፍ ከፍ አድርጎ ሊያመጣው ይችላል ማለት ነው። በስነ አእምሮ ላይ ይሄ አንዱ ነው። ሌላው እንግዲህ በግለሰብ እና በኅብረተሰብ ደረጃ አንድ ከፍተኛ አደጋ ከተለመደ ውጪ በጣም በጣም አደገኛ ነገር ሰው ካጋጠመው ለምሳሌ ያክል በመኪና አደጋ አንዳንድ ጊዜ አራት አምስት ሰው ሰውነቱ ተሰባብሮ ተቆራርጦ ያዩ ሰዎች ይሄ ትልቅ መረበሽ ሊፈጥር ይችላል። በግለሰብ ደረጃ ወታደራዊ ግጭት ግን በህብረተሰብ ደረጃ ነው። በአንድ በኩል በህብረተሰብ ደረጃ መሆኑ አንዱ አንዱን ለመርዳት፣ አንዱ አንዱን አይዞህ ለማለት ያስችላል። በሌላ በኩል ደግሞ የባሰ ግጭቶችንም ሊያባብስ ይችላል። ስለዚህ በግለሰብ ደረጃ ወይስ በህብረተሰብ ደረጃ። እንደገና በግለሰብ ደረጃ ከወሰድ ነው። ይሄ አይነት ድንገተኛ ወታደራዊ ግጭት በግለሰቡ ላይ በውስጥ ሰውነቱ ውስጥ ለውጦች ሊያመጣ ይችላል። ለምሳሌ ያክል ኦቶኖሚክ ምንለው፣ የልብ ትርታ፣ ትንፋሽ፣ እነዚህን ሁሉ የሚቆጣጠረው የአንጎል ክፍል አንድ አይነት ነው። ትልቅ ነርቭ አለ፣ ቬጋስ ነርቭ ከአንጎል ተነስቶ እስከ አንጀት ታች ድረስ የሚሄድ እና ቅርንጫፍ ለልብ ሰጥተው ያልፋል። ለሳምባ ቅርንጫፍ ሰጥተው ያልፋል። ከዛ ለጨጓራ፣ ከዛ ለትንሹ አንጀት፣ ለትልቁ አንጀት እና ይሄ እና ደግሞ ከሽንት መሽናትም ጋር ተያዘው ላሉትም ሲስተም እሱ ነው እንትን የሚለው እና ይሄ ትልቁ የመቆጣጠሪያ የነርቭ መቆጣጠሪያ ክፍል ለከፍተኛ አስደንጋጭ የውጭ ሁኔታዎች በዛ አይነት ነገር ተጽዕኖ ይደርስበታል። ምክንያቱም ይሄ በተወሰነ ደረጃ ፍላይት ኦር ፋይት የምንለው ማለትም ወይ ለመከላከል ወይም ለመሸሽ ሰውነታችን ውስጥ የተሰራው እንግዲህ አደጋ ጊዜ እንዲጠቅመን ሆኖ ነው። ግን በሰላም ጊዜ አንዳንዴ ያ ችግር ልክ ጦርነት እንዳለም ሊሰማው ይችላል። እና ይሄ ተደጋግሞ እንዲህ አይነት ስሜት እና መለዋወጦች ሰውነት ውስጥ ተደጋግሞ ሲታዩ ይሄ ለበለጠ ችግር ሊያጋልጥ ይችላል። ሌላው እንግዲህ ስነ ልቦናዊ ሳይኮሎጂካል የሚባለው እንግዲህ ጦርነቱን ምን አመጣው? እንዴት መጣ? ይሄ ነገር ለምንድን ነው እኛ በራችን ላይ መጣው? ይሄ ግለሰቡ ምን ያክል መንፈሱ ይሰበራል የሚለውንም በተወሰነ ደረጃ ተጽዕኖ ሊኖረው ይችላል። አለምሳሌ የቪየትናም ጦርነት ጊዜ አንዳንድ በሽተኞቹ ነበሩ እኔ ከቪየትናም የተመለሱ በዚህ የአእምሮ ችግር ያጋጠማቸው ስጠይቃቸው ከሁሉ ከሁሉ በጣም የሚቆረቁራቸው ከጦርነት ሲመለሱ መንግስት ነው የላካቸው። እዛ ለቱሪዝም አልሄዱም፣ ታዘው ነው የሄዱት። ከዛ ሲመለሱ የአሜሪካ ሕዝብ አንዳንድ ቦታ በጥሩ አልተቀበላቸው ልክ እንደ አንዳንድ ቦታ የሰደቧቸውም አሉ። ያጣጣሉም በዜና ማሰራጫ የሄዱበትን ዓላማ ማጣጣል፣ ይሄ ትልቅ የልብ ስብራት የፈጠረባቸው ወታደሮች ለእንደዚህ የመንፈስ መረበሽ ተጋልጠዋል። እንግዲህ ይሄ ሳይኮሎጂካል ፋክተር ምንድን ነው፣ ጦርነቱን ያመጣው የኔ ቀዬ ላይ እንዴት ሊመጣ ቻለ ጦርነቱ? ይሄንን መልስ ማግኘት ይፈልጋሉ ተፈናቃዮች። ለዚህ የሚያገኙት መልስ ምን ያክል ተጽዕኖ ሊያመጣ ይችላል? አንዳንዱ እንዴት ይሄንን ነገር በመሰለኝ መክታለሁ ዋጋ አለው ሊሰር አንዳንዱ አለቀልኝ ከዚህ በኋላ ኑሮ የለኝም ብሎ ተስፋ ቆርጦ እንትልል ይችላል። ይሄ እንግዲህ ኢንዲቪዥዋል ፋክተር የግለሰቡ ሰቡ ፋክተር ማለት ነው እና ዋናው በተወሰነ ደረጃ ማንኛውም ሰው ከፍተኛ አደጋ፣ ድንገተኛ ለውጥ ሲመጣ የተወሰነ ስሜት መለወጥ ሊያመጣ ይችላል። ነገር ግን ሁሉም ሰው ተመሳሳይ ባህሪ ያሳያል ማለት አይደለም። ሁሉም ሰው ላይ የስነምሮ ችግሩ ተመሳሳይ ነው ማለት አይቻልም። ምክንያቱም በእንግሊዝኛ ይሄ ኤ አድቨርስ ኢቨንት እና ኢሞሽናል ኮንስኩንስ ሲ በሁለቱ በኤ እና ሲ መሃል ቢ አለ ቢሊፍ የግለሰቡ በእንግሊዝኛ ኢምፕሊሲት ኦር ኤክስፕሊሲት ኤቫሉዌሽን ኦፍ አድቨርስ ኢቨንት ያጋጠመውን ፈተና በምን መንገድ ግለሰቡ ይወስደዋል። የግለሰቡ አስተሳሰብ ለዓለም ያለው አመለካከት፣ ለሌሎች ያለው አመለካከት፣ ስፒሪቹዋል መንፈሳዊ ሕይወቱ፣ ያ ሁሉ ይወስነዋል ማለት ነው እና ብዙ ነገሮች ነው። ወታደራዊ ግጭቱ ብቻ ሳይሆን የግለሰቡም ሁኔታ፣ ያለበት ሁኔታ ውጤቱን ይወስናል ማለት ነው። መልካም። የቱን ያህል ውስብስብ መሆኑን ነው በሁለቱም ደረጃዎች በአእምሮ ጤናው የሚሆን በተላላፊ በሽታዎች እና ተላላፊ ባልሆኑ ሌሎች በሽታዎች እነኚህ ሰዎች የሚጋለጡበትን ሁኔታ የተመለከታችሁት መጠነ ሰፊ መሆኑም በመቶ ሺዎች ነው የምናወራው ቁጥር ከአንድ አካባቢ ብቻም አይደለም። የምናወራው አብዛኛውን የሰሜን ኢትዮጵያ አካባቢ ያካለለ ነው። የጦርነቱም ወይም የግጭቱን መጠን በሰፋ ቁጥር ረጂዎቹም ተረጂ የሚሆኑበት ሁኔታ ሁሉ እየተፈጠረ ነው። አንድ ቦታ ተቀብሏቸው ሲያስተናግዷቸው የነበሩ ሰዎች አብሯቸው ተረጂ ሆነው ሌላ ቦታ ተፈናቅለው በዘገባዎች ያገኘንበት ጊዜ አለ። እንዲህ ባለው ሁኔታ የመፍትሄ አማራጮች ቀላል እንዳልሆኑ ቅደም ተከተላቸውም ዛሬን የሚበላ የሚላስ፣ የሚቀመስ ማግኘት እና ማደር ቅድሚያ የሚሰጠው መሆኑንም እንረዳለን። ነገር ግን ዞሮ ዞሮ እነዚህ ሰዎች ያሉበትን ሁኔታ ለመርዳት የሚያስችሉ አቅም የሚሰጡ ሁኔታዎችን ለመፍጠር ነውና የምትወያዩት ፕሮፌሰር ጥላሁን ወደ እርስዎ ነው የምመጣው። የትኞቹ አጣዳፊ ጠባይ ይኖራቸው ይሆን? ብዙ ችግር ባለበት ቀደም ብሎ አንዱን ትኩረት መስጠት እንደ ዘዴም ሊወሰድ ይችላል እና የቱፋታ ይሰጣል የትኛው አጣዳፊ ነው ቀላል ሆኖ በቀላሉ ሊታከምና ጉልበት ሊሰጥ ይችላል የሚሉትን ሁሉ መመልከት ይፈልጋል። መከላከልስ የሚቻለው አሉ ከነኝ ውስጥ ምን አይነት ሁኔታዎች በግለሰብ ደረጃ በአካባቢ ባሉም ሆነ በቤተሰብ ደረጃ እንደው በአቅማቸው ትኩረት ሊሰጧቸው ይችላሉ። ደጋግሜ እንዳልኩት መጠነ ሰፊ ችግር በወሬ እንደሚነገረው ቀላል ያልሆነ ነው እና አማራጮቹን ለመፈንጠቅ ያህል አንዳንድ ሀሳቦችን ብናነሳ። ፕሮፌሰር ጥላሁን ልክ ነው። ይሄ በጣም መጠነ ሰፊ የሆነ ችግር ነው እንዳልከው እና አንዱም አንተን ለማመስገል የምፈልገው በዚህ ሁኔታ ኢትዮጵያ ውስጥ አሁን የተከሰተው ችግር የሚቆምበት ጊዜ ይመጣል። ጦርነቱ የሚያበቃበት ጊዜ ይመጣል። ነገር ግን ችግሩ ያቆማል ማለት አይደለም። መገዳደል ላይኖር ይችላል። ነገር ግን ለዓመታት የሚቆዩ ችግሮች በሕዝባችን ላይ እንደሚቆይ ይሄ ተደጋግሞ የታየ ነገር ነው። እንዳውም በብዙ ቦታዎች ላይ አፍሪካ ውስጥ እንደዚህ አይነት ግጭቶች በተፈጠሩባቸው ቦታዎች ላይ በተደረጉ ጥናቶች የሚያመለክቱት ጦርነቱ ካቆመ በኋላ ለአመታት ብዙ ሰዎች መጎዳት ብቻ ሳይሆን መሞትም ጭምር። እንዳውም በጦርነት በጥይት ከተገደሉት ሰዎች ይበልጥ ዘጠኝ እጥፍ አንድ ጥናት እንደሚያመለክተው ዘጠኝ እጥፍ ሰዎች የሚሞቱት ከዛ መንስኤ በሆነ መዘዙ ጦርነት የሆነ ነገር ግን ሰዎች የሚሞቱባቸው ሁኔታዎች የተለያየ ምክንያቶች ይመስላሉ ነገር ግን መነሻው ያ ከመጀመሪያው ጀምሮ የነበረው የጦርነት አርምድ ኮንፍሊክት የሚባለው ነው። እና ላመስግን የፈለግኩበት ምንድን ነው ይሄ አሁን ተጀመረ። ነገር ግን መፍትሄዎቹ በተለያየ መንገድ ሊመጡ የሚያስፈልጋቸው ህዝባችንን እየጎዱ የሚቆዩ ነገሮች እንደሆኑ ወዲያው ጦርነቱ ሲያቆም ሌላው ነገር ሁሉ ሰላም ይሆናል ማለት አይደለም። ችግረኞች በችግራቸው ይቆያሉ ማለት ነው። ስለዚህ አቃዳፊዎች የምንላቸው ነገሮች አሉ። እንግዲህ በበሽታ በኩል ያየናቸው እንደሆነ ያው ከበሽታ ጋር የምናያይዘው ምግብን ነው። ምግብ ራሱ መድኃኒት ነው እና የምግብ አቅርቦት እጅግ አስፈላጊ እንደሆነ የምናየው በተለይም ደግሞ በወጣቶች ላይ፣ በልጆች ላይ፣ በህፃናት ላይ የምግቡ አቅርቦት በሚቀንስበት ጊዜ እነዚህ ልጆች አእምሯቸው ደካማ ይሆናል በሚያንሱበት ጊዜ ለዚህ ነው ህፃናት የሚመዘኑት በሚቀጭጩበት ጊዜ የአእምሮ ችሎታቸው እየቀነሰ የሚሄድበት ሁኔታ አለና ቢተርፉ እንኳን ከሞት እነዚህ ልጆች ችግር ላይ ይወድቃሉ ለቀረው ዘመናቸው በሙሉ ማለት ነው እና የምግብ አቅርቦት በጣም በአጣዳፊነት አስፈላጊ ነው ከምግብ ጋር ተያይዞ ያለ ደግሞ የንጹህ ውሃ አቅርቦት ነው። የንጹህ ውሃ አቅርቦት በጣም በጣም አስፈላጊ ነው። ሰዎች ብዙ ጊዜ ስንመለከታቸው የት ነው ያሉት? የት ነው የሚኖሩት? ብንድል አሁን የተፈናቀሉ ሰዎች ከአንድ ቀበሌ ከአንድ ሰፈር ወደ ሌላ ከተማ በሚሄዱበት ጊዜ እዚያ ያለው ህዝብ ራሱ የሞላና የተረፈው ህዝብ አይደለም። ኑሮውኑ ከእጅ ወደ አፍ የሚኖር በጣም ብዙ ህዝብ ነው ያለው አሁን እነዚህ ሰዎች በሚጨመሩበት ጊዜ አሁን ከተሞችን እንኳን መጥቀስ ይቻላል። ኢትዮጵያ ውስጥ በሚጨመሩበት ጊዜ በብዛት ሆነው ጥቂት ቁጥር ሲሆን አንድ ነገር ነው። በብዛት ሲመጡ ግን አሁን እነዛ መጪዎቹ ሰዎች ተፈናቃዮቹ ማለት ነው። አሁን እንግዲህ ውሃውንም ሊጋሩ ነው፣ ምግቡንም ሊጋሩ ነው ሕክምና አገልግሎትንም ሊጋሩ ነው። ሌላ ቀርቶ ትምህርት ቤትም እንኳን ልጆቹ ትምህርት ቤት ሄድ ያንንም ሊጋሩ ነው። እነዚህ እና የቋሚ ነዋሪው ሕዝብ ድጋፍ ያስፈልገዋል። አድማጮች፣ ውይይቱ አልተቋጨም። ተከታዩን በነገው ምሽት የጤና ፕሮግራማችን እናቀርባለን። ሙሉውን ዝግጅትም በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለእስር የበቃችበትን ሎሚ ተራተራን ጨምሮ በሕዝብ ዘንድ ተወዳጅነት ባተረፉላት ወይ ፍቅር አይኔ ተፈጠረው እና ትዳር ጥሩ ነው የሚሉትን በመሳሰሉ የሙዚቃ ስራዎቿ ትታወቃለች። ተዋናይና ተወዛዋዥም ነበረች ከዚህ ዓለም በሞት የተለየችው አንጋፋ ድምፃዊትና ሁለገብ የመድረክ ሰው ጠለላ ከበደ

thank <laughs> you አንጋፋው ድምፃዊ መልካሙ ተበጀ ከረጅም ጊዜ በኋላ ከምስጋና ቀን ማግስት ነው የተገናኘ ነው እና እንኳንም ለዚህ ቀን አደረሰ፣ እንኳን አብሮ አደረሰ። በዚህ ሳምንት መጀመሪያ ግድም አንጋፋ ድምፃዊትና የመድረክ ሰው ጠለላ ከበደ ከዚህ ዓለም በሞት ተለይታለች። በብሔራዊ ቲያትር አብረህ የመስራት እድል እንደነበረ ነው የተረዳኸውን። ስንቶች እንደሚያውቁ ባላውቅም በአንጋፋ እውቅ ድምፃዊነት ብቻ ሳይሆን በመድረክም ተጫውተሃል ብዙ ጊዜና ታስታውሳለህ አብራችሁ የነበራችሁበትን ጊዜ የሰራችኋቸውን ስራዎች፣ መቼ ነው ዘመኑ ትዝ የሚልህን ብታጫውተን። አሁ እንግዲህ በአስራ ዘጠኝ መቶ ሃምሳ ሰባት መጨረሻ ለአምሳ ስምንት መግቢያ ላይ ነው ለመጀመሪያ ጊዜ ቀዳማዊ ኃይለ ሥላሴ ቲያትር መድረክ ላይ ወጥቼ የተጫወትኩት። ከዛ ጊዜ ጀምሮ ቅርበት ነው የማውቃት። ከዛ በፊትም ያው በዝና በነበራት የዘፋኝነት ሙያ በየመጽሔቱ የሽፋን ላይ ሁሉ ትወጣ ነበረ። ከቀዳማዊ አይነትና ሴት ያትር ጠልላ ከበደ ምንሊኮስት ናቸው። ከክቡር ዘበኛ ብዙነሽ በቀለ፣ ጥላሁን ገሰሰ እየተባለ እንደሚወጣ ሁሉ እሷም በእንደዛ አይነት ደረጃ ላይ ነበረ የምታየው። እኔም ከገባሁ በኋላ ያው በዘመናዊ ኦርኬስትራም በባህል ኦርኬስትራም በድምፅ አይነት ትጫወት ነበረ። በውዝዋዜም ትሳተፍ ነበር። በተዋናይነት ደግሞ የተለየ ተሰጥኦ ያላት በጣም በጣም በጣም እንደው ለምሳሌ ያህል በቴዎድሮስ ቲያትር ላይ የደጃዝማች ግርማቸው ተክለሐዋርያት ድርሰት ላይ ተዋበች ሆና ነበረ የምትጫወተው። ትልቅ ተሰጥኦ ያላት የተለየች ሰው ነች። ጸጋይ ጸጋይም እናት አለም ጠኑ ትያትር ላይ ገኒያን አንበርብር ሆና እንሆና ነበር የምትጫወተው። ሁለገብ ነች እና ይሄ በጣም ለትውልድ ምሳሌ የሚሆን ነው ምክንያቱም ሁለገብ የሆነ ስራ የሚሰሩ በአሁኑ ጊዜ እንደዛ አይነት ተሰጥኦ ያላቸው ሰዎች እ በጣም በእውነቱ ትንሽ ነው ይመስለኝ አለ። በተለየ ባህሪዋ ደግሞ በጣም ደግ ሰው ደግ ሰው ነች፣ መቀላቀል ነው የምትወድ። ሌላው ደግሞ ባህሪዋ በፍጹም ሰው ሲጠቃ አትወድ፣ መጠጣት አትወድ። በተለየ ባህሪዋ ምንም ብ ለብቻ የምትታለን ነው ለብቻ አጋር ምንም አትፈልግም። አንድ የማይሆን ነገር ሲያጋጥማት፣ አንድ ያልሆነ ነገር ሲመጣ ፊት ለፊት ነው የምትጋፈጥ፣ ወደኋላ የምትል አይደለች። በጣም ሀይለኛ አልች። እውነት ነው የምልህ፣ ለእውነት ለሆነ ነገር የተለየ ባህሪዋ ያ ነው። ህይወቷን በሙሉ በቃ እየታገለች ነው ያሳለፈች። በሞ የታወቀ ነው። ድንቃነ ተዋይም ነች ታናይትም ነች። ሁለገብ የጥበብ ሰው መሆኗን ይነገርከልገበ ልዩ ባህሪዋ ደግሞ በጣም ደግ ነች በቃ ተሰባስቦ ለአንድ ለሀገር በምንዞርበት ለአንድ ወር በምንዞርበት ጊዜ በቃ እሉጋ ምን አለ ምን ይኖራል ምናምን እየተባባል ነው የምትሄደው። እና ጥሩ ሰው ነበረ። መልካም እንግዲህ፣ የረጅም ዓመት የሙያ አጋርነት ነው እና የምታጫውተን አብራችሁ የሰራችኋቸው የምታስታውሳቸው ስራዎች አሉ፣ በተዋናይነት የሚሆን በድምጽ መድረክ ላይ ሶወጣ የእንቁጣጣችን ዜማ ይሄን ያህል ታዋቂ ባይሆንም ለመጀመሪያ ጊዜ ከእሷ ጋር እየተቀባበልን ዘፍነናል። ከኔ ጋር አዲስ ዜማ ሰማይ መጥራትና የአየሩ ሽታ አቤት ሲያስደስት በጣም ሲያውት በእርጋታ የሚል እኔ እላለሁ እሷ ትላለች። እንደዚህ እየተቀባበልን የሰራ ነው አለ ሀምሳ ሰባት መግቢያው ላይ ይሁን በሀምሳ ስምንት ብቻ ከሁለት አንዱ ነው የሚሆነው ማረጋገጥ ባልችልም ይህን ሀል ካስታወስክ ጊዜው ሩቅ ነው። ከሀምሳ ምት በፊት የሆነ ነገር ነው እና ሁልጊዜም ደግሞ አንድ ላይ ነው የምንሰራው። መልካሙ ተበጀ ይባላል፣ እንደዚህ ኮስ ናቸው ይባላል። አንድ መድረክ ላይ ነው ሁላችን የምንሰራው እና ምንም የምንለያይ ነገር አይደለም። አንዳችን ስንዘፍን አንዳችን ከኋላ እንቀበላለን። እንደዚህ የሆነ ነው እንሰራ የነበረው። አንድ ላይ ነን፣ በዘፈኑ በቲያትርም እንደዚሁ። እኔም በሚጫወትበት ጊዜ ቲያትርም ሲጫወት አብረን እንጫወታለን። እንደዛ ነው መልካሙ በጣም ከበርካታ የጠለላ ከበደ ስራዎች ገኖ የሚወጣ እንደ ድምፃዊ የምታስታውሰውና የምትወደው በጊዜውም በህዝብ ዘንድ ከፍ ያለ ተቀባይነት አግኝተዋል የምትለው የትኛው ስራዋ አይሆን? የትኛው ሙዚቃ ነው? ብዙ ናቸው። በመጨረሻ ላይ ሎሚ ተራ ተራ ወጥቶ ነበር። አይ ፍቅር የሚለው ዘፈኗ እስካሁን ድረስም ከሰው ጆሮ ያልጠፋ ነው። የቱ ነው? አይ ፍቅር የሚለው ብለን ደግሞ ዝፈንዳ ለማስታወስ እየጣርኩ ነበረ የትኛው እንደሆነ ለአድማጮች ለመጋበዝ። ሁሉም ጊዜ የምትሰራቸው ስራዎች ጥሩዎች ናቸው ነበር። ለየት ያለ ግጥምጥሞች የተስተዋለበት ልዩ ሁኔታም ጠቀስ አድርገልኝ ነበር። እስኪ እሱንም ንገራል። እሺ የአጋጣሚ ነገር ልነግር ብዬ ነው። እሷ በስደት የተወለደችው ኬንያ ነው። ኬንያ ተወልዳ እንግዲህ ህይወቷ እያሳለፈችው ኢትዮጵያ ውስጥ ነው። ያው አሁን በመጨረሻ ደግሞ በስደት አሜሪካን ሀገር መታ ልክ በተወለደችበት እለት በሰማንያ ሶስት አመቷ ነው የሞተችው። ይገርም ነገር እና ግጥምጥሞሹን ልንገር ብዬ ነው። እንዲያውም ልደቴም ይከበራል እኮ እያሬ ትናገር ነበረ። ሆስፒታል መሆና እና ትንሽ በቃ ነገሩ ያስገርማል ለማለት ያህል ነው። የቀብሯ ስነ ስርዓት ደግሞ በቅድስት ሥላሴ ቤተክርስቲያን ነው የተፈጸመው። ሌላው ደግሞ ማስታወስ ብዬ ደፋፍቶኝ አጭር ግጥም አለኝ። ግጥሙ በአቅራቢያ ካለ ልታነብልን ትችላለ? እሺ የሙያችን ቀደምት እናት የሁለገብ ተምሳሌት ድምጻዊት ተወዛዋዥ፣ ልበ ሙሉ ተዋናይት፣ እንቢ ባይ፣ አትንኩኝ ባይ፣ ለሐሰት የማትመጪ፣ እድሜሽን ሙሉ ለሀቅ በትግል ስትሟገቺ፣ በመጣው ሁሉ መንግስት ስትታሰሪ ስትፈቺ፣ ለድሀ ተቆርቋሪ፣ ለደካሞች አጋር ሆነሽ መታገል ብቻ ሳይሆን ተነሱ ታገሉ ብለሽ ብሉልኝ ጠጡልኝ ባይ አሉ ቀለል ብዙ የሞት ድግስ አልፈሽ ዛሬ ሳይታገሉሽ አሜን ብለሽ ተሸነፍ። የልብ የሚያውቀው ፈጣሪ ቦታ ይፍልን ለነፍሰሽ። ውስጤ የተሰማኝ ጠቅላላ የተፈጥሮዋ ማንነት ለመግለጽ ባልችልም በዚህ መልኩ ነው ያሰፈርኩት። ስለጠየቀኝ በጣም አመሰግናለሁ። ውስጤ የተናገርኩት በቂ ከወጣልኝም አለኝም እግዚአብሔር ይመስገን ጥሩ ነው። በቃ በተረፈ ለእሷ ውለታ ይሄ ይበቃል ብዬ የምናገረው አይደለም። የሙያ ህጋርህን የረጅም ጊዜ ጓደኛህን ያስታወስክበትን በቃላት የነገርከንን በጥሩ ግጥምም መልሰህ አሰምተህናል። በሌላ አጋጣሚ መልሼ እንደማገኝ ተስፋ አድርጋለሁ። እግዜር ይስጥልኝ፣ አብሮ ይስጥልን፣ ጊዜ ስጥልኝ። ደህና ሆኒ ወደ ፍቅርተ ደሳለኝ ሌላዋ ከረዥም ጊዜ የጠለላ ከበደ ጓደኞች እና የሙያ አጋሮች አንዷ ናት። በዚያ በራቀ ዘመን ለእስር የበቁባቸውን ጊዜያትም ታስታውሳለች። እኔ መቼም ጠለላ ከበደ ማለት በጣም የቅርብ ጓደኛ አይነች። ብዙ አብረን ፈርተናል። ብዙ ክፍለ ሀገሮችን አብረን ዞረናል። ለረጅም አመታት እኔ ብሔራዊ ቲያትር ሰላሳ አራት ዓመት ነው ያገለገልኩት። እኔ በሀምሳ ሰባት ዓመተ ምህረት ነው የተቀጠርኩት። የእሷ ግን ከዛ በፊት ነው የቆየች ናት እሷ እና ብዙ ነገር እንግዲህ የማረሳቸው ውድ የሆኑ ጓደኞቼ፣ ትያስናቅዬ ታላቅ እህቴ፣ ጓደኛዬ፣ የሙያ ባልደረባይ፣ አክባሪ በጣም ብዙ ነገር ያሰማረች ናት። ጠለላ ደግሞ ከዛ በላይ በጣም የቅርብ ጓደኛ ናት እና ተለያይተን አናቅም ብሔራዊ ቲያትር በምንሰራበት ሰዓት እኔ ያው የዘመናዊ ዘፋኝ ስለነበርኩኝ እሷ ባህልም፣ ውዝዋዜም፣ ቲያትርም ስትሰራ ነበር እና ብዙ ስራዎች ላይ ስትሳተፍ የነበረች ናት እሷ እኔ ግን ድምፃዊ የነበርኩ የመጀመሪያ ላይ እና ለረጅም ዓመት ከዛ በኋላ ነው ወደ ቲያትሩ የመጣ። መድረክ ላይ አብራችሁ የሰራችሁ ቲያትር አለ የሚያስታውሱት? እሷ በእርግጥ መሪ ተዋናይ የሆነ ነበር የምሰራው ጎራየ ሁኔታቱ መጨረሻ እንደ እብድ ሆነ የሚሰራበት የጸጋዬ ገብረቤትን ድርሰት ነው። ሀያሁለ ስድስት ወር ዘፈንም አብረን ዘፍነናል። እናሷ እና በጣም የቅርብ ጓደኛዬ ናት። ስንወጣ እንኳን ክፍለ ሀገር ስንሄድ እኔ እናሷ አንድ አልጋ ላይ ነው የምንተኝ ነው በላይ ተናናቅም ለረጅም ዓመት ብዙ ችግሮችን አሳልፈናል። እዛ ቤት ውስጥ ያው ታውቃለህ፣ እንደ ዛሬ ገንዘብ ፍለጋ ሳይሆን ለሙያው ክብር የወዴን ስብስብ ፍቅር ዘማግኘት ነበር የምንሰራው። እግዚአብሔር ይመስገን፣ መችል ምግብ ሰጥቶናል። ያው እና እስካሁን አቆይቶናል። ያ አስተዋጽዎችን በንጹህ ስለሰራ በጣም ታላቅ ሰው ነበረች። እኔ ስታሰር እሷ ጥያቄ ነበረች፣ እሷ ስትሳተ ደግሞ ጥያቄዋ ነበርኩ። እንዲ እንዲሆነን ብዙ ነገሮችን አሳልፈናል እና እንግዲህ ያው ሳይተሳካ ቀረ። እሷ ካገር ወጣች። ሁላችንም ነገራችን ፍቅር አለን ግን እንደ እሷ አልተጋፈጥንም፣ ምክንያቱም አንችለውም። እሷ ስም ብላ ብልጭ የሆነ ትግል ነው የምትታገለው እና በዚያ አገሯን ለቃ ልትወጣ ቻለች። ደረቅ ራሷን ጸጉሏን ተላይታ በነ ፕሮፌሰር አስራት ጊዜ የነበረውን ነገር ያው ታውቃለህ መቼም። ብዙ ነገሮች አልፈዋል እና እሷ ከአንድም ሁለቴ ሶስቴ ታስራለች። እኔም አንድ ሁለቴ ታስራ ያለሁ እና እንጠያየቅ ነበር፣ እንረዳዳ ነበር። ወይዘሮ ፍቅርተ የተለመደ ነገር አይደለም ግን እናንተ ደጋግማችሁ ታስራችኋል እንደ ነገሩኝ ጠለላም ታስረዋል ደጋግሞ እርሶም ታስረዋል አንዳችን ሌላችንን እንጠይቅ ነበር ስንታሰር ብለዋል ብዙዎቹ ከዘፈናቸኋቸው ዘፈኖች ጋር የሚያያዙ ይመስለኛል ያስታውሳሉ የታሰራችሁባቸውን በየትኞቹ ዘፈኖች መቼ እንደሆነ የእኔ ለየት ይላል የእሷ በመጀመሪያ በሎሚ ተራ ተራን የታሰረችው በዛ ያው እሷ ብቻ አይደሉም ለጌታቸው ደባቂ ላለበት ደራሽ ስሉ ነበረ። ሌሎችም የሙዚቃውን ያዘጋጁ ነበሩ። ያው እሷ ጨረሻ ላይ እግዚአብሔር ነው ወጡ። ሁለቱም ጌታቸው ደባቂ የሚያወጡ ጓደኛችን ነው። ለእሷ ልክ እንደ ወንድሟ ነው እ ይበልጥ እንዳ አለሁላችንም ለእኔም ለሷም፣ እና በዛ ምክንያት የታሰሩ ጊዜ የጠይቃት ነበረ እንዳውም ልጆቿን ሁሉ ምጎበኘን የበርኩ ቤት ውስጥ ማለት እና ከዛ በኋላ ወጣች። እንደገና ያው እኔ ደግሞ ታሰርኩ። የስሩ መንስኤ ምን ነበር? በምን ምክንያት ሊታሰሩ ቻሉ? ወይዘሮ ፍቅርተ ኔ የታሰርኩበት ምክንያት ብሔራዊ ትያትር ትንሽ የአስተዳደር ጉዳይ ችግር ነበረ። በዛ ብዙ ሰልፍ ሁሉ ወተናል። እሷም ከስራ ተባራ፣ እንደውም እንዳትገቢ ተብላ ተከልክላ በዘበኛ እንዳትገባ ተደርጋ ነበረ። ትንሽ ልዩነት ነበረ ያለና በዛ ያው እኔ እሷ ብትወጣም እኔ በጣም እታገል ነበር። ምክንያቱም ነገሩ የሚያሳዝን ነው። አንደኛ ጥረት አየለንም፣ ሁለተኛ የመንግስት ሕክምና የለንም፣ ሌላው ደግሞ የመንግስት ቋሚ ተቀጣሪ አይደለንም። እንዲሁ ዝም ብለን በአየር ላይ ተንጠለጠል ነበር እና እንደ ቀን ሰራተኛ ወጣ ብሎ ማባረር ብቻ ነበር። ያንን በማየት ብዙዎቻችን እንደ ተበሸቱ እሱም ተባሯል፣ ወጋየሁ ንጋቱ እነሱ እነሱ ሁሉ አብረን እንታገል ነበር። እንዳውም ትዝ ይለኛል ያለ ወጋየሆን ጋርስሜት ነበረ ስብሰባ ምንም የምናደርገው እና ገልጡ ሰራተኛ ከእኛ ጋር ነበር እና ይታገል ነበር። በዛ ምክንያት እንዳውም እያስናቁ ከብት ያለ ደሞዝ ሲሉ ተጨምሮላት ደሞዝን አልፈልግም ብላ ከእኛ ጋር ነው ስታገል የነበረው እና በዛ ሰልፍ ሁሉ ወጥተናል። አራት ኪሎ አደባባይ ላይ አንድ ሰው ሞቶብናል። ብዙ ሰዎች ቆስለዋል። እኛ መጨረሻ ላይ እየታደም ተይዘን የአድማ መሪዎች ናቸው እየተባለ አራት ያህል እኔ ወህኒ ቤት ስር ያለውን ብቻዬን ወንዶቹ ደግሞ አራተኛ ክፍለ ጦር ታስረው ነበር። አስር ወንዶች እኔ ብቻ ሴት ግን የመጨረሻ ብዙዎቹ ሲታፈሱ በዕለቱ አልተያዝኩም ነበረ እና በሌላ ቀን ግን አድነው ነው የያዙት። እንዲህ እንተደርገን ብዙ ጉዳት ነበር እና ያንን እኛ በታገልነው ነው የቋሚ የመንግስት ሰራተኛ ሆነን ሕክምና አግኝተን እንደገና ቋሚ ተቀጣሪ የሆነው በዛን ጊዜ ነው። ያደረጋችሁ ጥረት ለውጥ አመጣ ማለት ነው። በቋሚ ስራ እንድትቀጠሩ ጥቅማ ጥቅሞች እንዲታሰቡ አመጣ እና ፍቅረ ስላሴ ወግደረስ ደረስ በዛን ሰዓት ባለስልጣን ነበሩ። ቤተ መንግስት ተጠርተን ይቅርታ ተጠይቀን፣ መቼም አብዮት ልጆቿን ትበላለች። እኛ ላወቅን ነበር እና እናንተ ትክክል ነው ጥያቄያችሁ፣ ለሙያችሁም ለስራ ባልደረቦቻችሁም ታግላችኋል። እንግዲህ ይቅርታ አድርጉልን፣ ባለማወቅ ነው የታሰራችሁ ተብለን ተለቀቀን። ከነዛ ውስጥ እነደበብ ያሉበት ወጋ እየኋሉበት ሌሎችን ሌሎችም ብዙዎች ተለቀቅን። እግዚአብሔር ይመስገን። እሷ የዛን ጊዜ እኔን በጣም ተጠይቅ ነበር ከቤት የለበኩ ጊዜ እና አይዞሽ ስል ነበር። ብቻ ያው ከቤተሰብ እንደ ትማማች ነበር ማለት እችላለሁ። እና እንደዛ ብዙ ነገሮችን አብረን አሳልፈን ይመስገን። ያው ከዛ በኋላ ጡረታም ተገኘ ቋሚ ተቀጣሪም ሆነ የመንግስት ህክምና ምንም ተገኘ። በዛ ነው። በእኛ ፍግም ነው። መልካም የመጨረሻ ጥያቄ ልጠይቀው፣ ወይዘሮ ፍቅርተ፣ እንግዲህ በወጣትነት ዘመናችሁ ነው በሀምሳዎቹና በስልሳዎቹ የኢትዮጵያ ቲያትር ራሱ ገና እያደገ ያለበት ጊዜ ነው እና ከእናንተ ቀድሞ በነበሩት አመታት ውስጥ አንጋፋዎቹ ሲነግሩን የሴት ተዋናዮች በሌሉበት እንደ ሴት ተመስለው ሁሉ ይጫወቱ እንደነበር ይታወቃል። እናንተ ከመጣችሁ በኋላ ይልቁንም ደግሞ ድምፃዊ በመሆናችሁ አሁን እርስዎም ድምፃዊ መሆናችሁ የቲያትሩን መድረክ የቀየረው ይመስላል ድምፃዊነታችሁ። እንደው የቱን ያህል ተጽዕኖ አድርጓል ይላሉ ከእርሶ ልምድ ከእርሶ አጋጣሚ? ያለላንም ሆነ አስናቀች ወርቁን ሲያስታውሱ መቼም በጣም እኔ የሚያሳዝነኝ በዛን ጊዜ ቴክኖሎጂ የለም እንጂ ሁሉም ነገር በሥነ ሥርዓት ተቀጦ ቢቀመጥ ኖሮ በአሁኑ ሰዓት ከሚሰራው ጋራ እንጃ ምናልባት እንደው ቅር የሚላቸው ሰዎች ሊኖሩ ይቅርታ ያድርጉልኝ። ምክንያቱም የዛን ጊዜ የነበረ የሚሰራ ስራ በእውነት እንጃ ስልምነው የሚመስለኝ አሁን ሳስበው ያ ስራ ምክንያቱም በጣም የረቀቀ በጣም የሙዚቃው የተውኔቱ በቃ የአርቲስቱ አስቲንግ መድረክ ላይ የምታየው፣ እንደገና ደግሞ እነዚህ የመድረክ ገጽ የሚሰሩት ጥበበኞች እንዴት አይነት ስራ እንደሚሰራ፣ እንዴት አይነት ቲያትር እንደሚሰወን እኔ እንጃ። ሳሁኑ ጋር ምንም አይገናኝልኝም። ምክንያቱም ያንን ስለቀረስኩት በውጤ ሳሁኑ ጋር ምንም አይገናኝልኝም። በጣም የረቀቀ ነበር። ያ ባለመቀረጹ ያዝናለሁ። በጣም በድምፃዊነት መድረክ ላይ ለምሳሌ ቲያትር እየሰራችሁ በዘመናዊ ቲያትር ውስጥ ሙዚቃዊ ድራማ በሚባለው ውስጥ ይደረጋል። እንግዲህ ላልደረስንበት እና ላላየነው እንዲገባን ነው። ሙዚቃ ልትጫወቱ ለምሳሌ አንድ ድምፃዊ የሚያንጎራጉርበት ሊኖር ይችላል መድረክ ላይ የተለመደ ነው። ብዙ ጊዜ ይደረጋል፣ ው ይደረጋል፣ ይደረጋል። አሁን እኔ ለምሳሌ ድምፃዊ ዘፋኝ ሆኜ ለብዙ ጊዜ ቆየሁኝ። እና አሁን እኔ ራሴ በቲያትር ምን አይነት ጎበዝ ይሆን ወይ ስተነፎን እያልኩኝ አስብ ነበረ። በልጅነቴ ያን ስራ ሰራ። ምክንያቱም ሌሎች ቲያትር ሲሰሩ ሳይ እንዴት ይሆን እኔ ብተውኩን ብዬም አስብ ነበረ እና እግዚአብሔር ይመስገን። መጨረሻ ላይ ግን ትንሽ እድሜ ከፍ እያለ ሲሄድ ብዙም ዘፈኑን አልፈለኩትም እና ወደ ቲያትሩ ነው የገባው። ግን ስገባ እግዚአብሔር ይመስገን እዛ ላይ የምሰራውን አስፊል በእውነት ከብዙ ተመልካቾች የተሰማ እግዚአብሔር ይመስገን ጥሩ እንደሆነ ነው። እያንዳንዱ ሙያ ስጦታ አለው ነው የምለው። አሁን ፊልም ስሰራ ህዝቡ አሁን በጣም የሚያደንቅ በጣም የሚያሰብረኝ እና ለእኔ ተምር አይደለም ከእግዚአብሔር ስለተሰጠኝ ጸጋ ነው የምለው። እግዚአብሔር ይመስገን። መልካም ወይዘሮ ፍቅርተ ደሳለኝ አንጋፋ የምድረግ ሰው ድምፃዊ የቅርብ ጓደኛው ጠለላ ከበደን ህይወትና ስራ ለማስታወስ በተሰናዳው ዝግጅት ለነበረን ቆይታ ለጊዜው አመሰግናለሁ። እግዜር ይስጥልኝ። ምን የማመሰግናለሁ። እሺ። ጠለላ ወደ ዩናይት ስቴትስ ከመጣች በኋላም በኪነ ጥበቡ ዘርፍ የበኩሏን የማበርከት ዕድል አግኝታም ነበር። ይህን የሚመለከተውን ታዲያ ሰዓታችን አልፈቀደምና በሌላ ፕሮግራም እናቀርባለን። ሙሉውንም ዝግጅት በድረገጻችንና በማኅበራዊ ገጾቻችን ላይ እናኖራለን። ለአንጋፋዋ ድምፃዊት ቤተሰብ ወዳጅና አድናቂዎቿ መጽናናትን እንመኛለን። አድማጮቻችን፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ እንደ ወትሮው ሁሉ ዛሬም የታሪክ ገጾችን በሚያገላብጠው ቅንብሩ ከመቶ ዓመታት በላይ ወደ ቀደመ ዘመንና ቦታ ነው የሚወስደን ትዝታና ሉላ እንዴት ሰነበታችሁ? ባለፈው አስራ አምስት ቀን ቀደምት የኢትዮጵያ ነገሥታት አቻ ከሆኑ የውጭ አገር መሪዎች ጋራ ደብዳቤዎች ይጻጻፉ እንደነበረ፣ ስጦታዎችም ይለዋወጡ እንደነበረ ተነጋግረናል። በተለይም የቱርክና የኢትዮጵያ ግንኙነት ከአንድ መቶ አርባ ዓመት በላይ እድሜ እንዳስቆጠረም በእስራኤል ኢየሩሳሌም ነዋሪ የሆነው አቶ አማከለ ገበየሁ ገልጾልናል። አቶ አማከለ ገበየሁ በዛ በእስራኤል ኢየሩሳሌም የሚገኙትን በርካታ ታሪካዊ ደብዳቤዎችን አሰባስቦ ወደፊት በመጽሐፍ መልክ ለማሳተም በዝግጅት ላይ መሆኑን ገልጾልናል። ዛሬ 15 ቀን አቶ አማከለ ቱርክ ለኢትዮጵያ ኢትዮጵያ በኢየሩሳሌም ገዳም ለምትሰራው ደብረገነት ኪዳን ብረት ቤተ ክርስቲያን ሕንፃ ማሰሪያ ቦታ እንደ ሰጠች እና እንደውም ከቱርክ ጋር ያው በሃይማኖትም ጉዳይ ብዙም የሚገናኙ አልነበሩም ሁለቱ ሀገሮች። ነገር ግን ሌሎቹ ሀገሮች እንደ አርመን፣ ግሪክ፣ ግብፅ የመሳሰሉት ያላረጉትን የቱርክ መሪዎች ናቸው ያረጉልን ይህም ከትውልድ ትውልድ ሊተላለፍ የሚችል አርያነት ያለው ስራ ነው ብለው ዓፄ ዮሐንስ እንዴት እንዳመሰገኑ ባለፈው ሳምንት ተጨዋውተናል። የኢትዮጵያ መሪዎች ከውጭ ሀገር መንግስታት ጋር የሚጻጻፏቸውን ደብዳቤዎች ይላላኮ የነበረው እስራኤል ኢየሩሳሌም በሚገኙ አባቶች አማካይነት እንደነበረ አቶ አማከለ ገበየው ዛሬም ያስታውስና የሮምን ሁኔታ ያጫውተናል። መልእክቶቻቸው ብዙዎቹ ድንቅ ድንቅ ትንቢታዊ ንጉሳዊ አነጋገር ያለባቸው ሲሆኑ እንዲያውም ደስ የሚለው ለመምህር አባ ወልደሰማይት የጻፉት ደብዳቤ ላይ ተመልክቻለሁ። ምንድናቸው? መምህር አባ ወልደሰማይት መምህር ወልደሰማይት በኢየሩሳሌም የኢትዮጵያ ገዳማት አበምኔት በሀገሩ አጠራር ራይስ ተብለው የሚጠሩ ታላቅ አባት ደብረገነት ቤተክርስቲያን አሳንጸው እዚህ ዛሬ ለትውልድ እንድትታይ ያደረጉ አባት ናቸው እና በዛን ጊዜ ለሮም ንጉስ ገጸ በረከት አፄ ዮሐንስ አስይዘው ለንጉሱ፣ አምስት ነፍጥ፣ የሚያየው ለምሽቱ ወይም ለባለቤቱ የሚሆን የሴት መሳሪያ፣ የሀገር ባህል ሊሆን ይችላል አበርክተው እንዲመለሱ እንደ ንጉሱም ቃል እንደ እኔ የሆነ ሁሉን ነገር ተማክረህ ነገሩን ሰምተህ እንድትመጣ ይሁን ብለው የጻፉላቸው ደብዳቤ ጥቅምት 27 ቀን 1877 ዓ ም እንደተጻፈ እንመለከታለን። በምን ነበር የሚሄዱት አባቶች? እንዴት ነበር የሚሄዱት? የቀደሙ ታሪኩ ብዙ ነው። ወደ ኢየሩሳሌም ቅዱስ ሀገር ኢየሩሳሌም ለመሄድ እኖ በሱዳን በረሃ፣ በግብፅ በረሃ አድርገው ግብጽ ላይ በመርከብ ስዊዝ ካናልን አቋርጠው ከዛ በኋላ በባቡር ኢየሩሳሌም ይደርሱ እንደነበረ ነው። ግን መምህሮን ለሰማየት እዚያው ኢየሩሳሌም ነዋሪ ስለሆኑ ለመልእክቱም የሚመቹ ታማኝ አባት በመሆናቸው ይህንን የንጉሠ ነገሥቱን መልእክት ለሮም ንጉሥ እንዲያደርሱ መላካቸውን ይሄ ደብዳቤ ያመለክታል። አመሰግናለሁ። አቶ አማከለ ገበየሁ። አድማጮች የዛሬ አስራ አምስት ቀን እንገናኝ። ንጉሴን ለዝግጅቱ እናመሰግናለን። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ኮርን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን አሁን በተከታዩ ጠለላ ከበደ አለምዬ እያለች በምትጫወተው ስልት እንሰናበት። አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች ትዝታ በላቸው